የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን የዛሬ ሐሙስ ሐምሌ 18 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። በሐዋሳ ከተማና በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን የስራ ኃላፊዎችን ማገዱን አስታወቀ። ዝርዝር ዘገባውን ይዘን እንመለሳለን። አዲስ አበባ በመቶ ሺህ የሚቆጠሩ ወጣቶች ተሳትፈው ሶስት ሚሊዮን ችግኞች ሊተከሉ ነው ተብሏል። በዘመቻ ነው ህብረተሰቡን በማሳተፍ ሲሰራ የነበረው አሁን ዛሬ በዚህ ሰዓት ላይ ያለ መረጃ ሁለት ነጥብ ስምንት ሚሊዮን ጉድጓዶ ወረ ዝግጁ ሆኗል በሁሉም ወረዳዎች። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ፕሬስ ሰክሬታሪ ወይዘሪት ፌቨን ተሾመ ናቸው። ለማብራሪያው በጋቢና ይዘናቸዋል። ሁልጊዜ እኔ ትኩረት ማድረገው ትምህርት ላይ ነው። ምክንያቱም አሁን እኔ ላለሁበት ደረጃ ያገዘኝ ትምህርት ነው። ቴክኖሎጂን መሰረት አድርጋ መፍትሄን የምታቀርበው ወጣት ቤተልሔም ደሴም ዛሬ አብረን ትቆያለች። ኢትዮጵያዊነ ሙዚቃም እንጋብዛችኋለን። በስራት ሱራፌል ነው ምርጫ አለው። ፕሮግራሙን ለመምራት ደግሞ ጽዮን ግርማና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። በሐዋሳ ከተማና በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን የስራ ኃላፊዎችን ማገዱን አስታወቀ። ከስልጣን የመነሳት እገዳ የተጣለባቸው የሐዋሳ ከተማ አስተዳደር የሲዳማና ሀድያ ዞን መስተዳደር የፊት አመራሮች መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱ ከስልጣን አግጃቸዋለሁ ያላቸውን ባለስልጣናት ብዛትም ሆነ ማንነታቸውን በስም ከመግለጽ ተቆጥቧል። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ ዛሬ መምከር ጀምሯል። ዮናታን ዘብዲዮስ ወደ ኋላ ላይ ዘገባውን ያደርሰናል። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሶስተኛ መደበኛ ጉባኤ ዛሬ በአራተኛ ቀን ውሎ ከሰዓታት በፊት ከተመለከታቸው ጉዳዮች ውስጥ የዳኞች ሹመት አንዱ ነው። የአማራ ክልል ምክር ቤት አስር ዳኞች ለጠቅላይ ፍርድ ቤት ዳኝነት፣ ሁለት ዳኞች ለከፍተኛ ፍርድ ቤት ፕሬዝዳንትነት፣ አስራ ስምንት ዳኞች ለከፍተኛ ፍርድ ቤት ዳኝነት፣ ሁለት መቶ ዳኞች ለወረዳው ፍርድ ቤት ዳኝነት ደግሞ በድምሩ ሁለት መቶ ሰላሳ ዳኞችን ሹመት አጽድቋል። የሁሉም ዳኞች ሹመት በሙሉ ድምጽ እንደጸደቀው ታውቋል። ምክር ቤቱ የስነ ምግባር ጉድለት አለባቸው ያላቸውን አምስት ዳኞችም ዛሬ ከስራ አሰናብቷል። የቱኒዚያ ፕሬዝዳንት ቢጂ ካይድ ኤፕሲ በዘጠና ሁለት አመታቸው አረፉ የፕሬዝዳንቱ ጽፈት ቤት ባወጣው መግለጫ አንጋፋው ፖለቲከኛ ያረፉት ትላንት ምሽት ቱኒዝ ወደሚገኝ ወታደራዊ ሆስፒታል ከተወሰዱ በኋላ መሆኑን ገልጿል ባለፈው ወርም በከባድ ህመም ምክንያት ሆስፒታል ገብተው እንደነበረ መግለጫው አክሏል ኤፕሲ በቱኒዚያ የመጀመሪያው በዲሞክራሲ መንገድ የተመረጡ መሪ ሲሆኑ ስልጣን የያዙት እንደ ኤሮፓያን አቆጣጠር በ2014 ማለትም ወደ በርካታ የአረብ ሀገሮች በተዛመተው በቱኒዚያዊ ህዝባዊ አመፅ የረዥም ጊዜ አምባገነን ዚል ኤል አብዲን ቤን አሊ ከስልጣን ከተወገዱ በኋላ ነው። በሀገሪቱ ህግ መሰረትም የፓርላማው አፈ ጉባኤ በጊዜያዊነት ይመራሉ። እንደ አውሮፓውያን አቆጣጠር ጥቅምት ስድስት ምክር ቤታዊ ምርጫዎች ይካሄዳሉ። ከዚያም በኋላ ህዳር 17 ፕሬዚዳንታዊ ምርጫ ይከናወናል። የኬንያ ፕሬዚዳንት ኡሁሩ ኬንያታ አዲስ የፋይናንስ ሚኒስቴር ሾሙ። ፕሬዚዳንት ኬንያታ በሙስና ወንጀል ተጠርጥረው ከኃላፊነታቸው የተነሱ ሄነሪ ሮቲችን በቀድሞ የማርሳ ቤት ግዛት አስተዳደሪ ተክተዋል። ባለፈው ማክሰኞ የኬንያ ፋይናንስ ሚኒስቴር በሙስና ቅሌት በፖሊስ ቁጥጥር ስር ከዋሉ በኋላ ፕሬዚዳንት ኬንያታ አዲስ የፋይናንስ ሚኒስቴር መሾማቸው ታውቋል። አዲሱ ካቢኔ ሚኒስተር ኡክሩ ያታኒ ካናቾ በኬንያታ አስተዳደር የፋይናንስ ሚኒስቴርነት ስራን እንዲመሩ ትላንት ተሾመዋል። የናታኒ ለጋዜጠኞች በሰጡት መግለጫም ሹመቱን በአክብሮት እቀበላለሁ ብለዋል። የአገሩ ፕሬዝዳንት በዚህ ታማኝነት በሚጠይቅ ቦታ ስላመኑኝ ሹመቱን በአክብሮት ነው የተቀበልኩት። በተቻለኛ አቅም የሚጠበቅብኝን ኃላፊነት ለመወጣት ኬንያውያንን በሀቅ ለማገልገል እሰራለሁም ሲሉ ተደምጠዋል። ሚስተር ያታኔ አክለው የሀገሩ ገንዘብና ሀብት በተገቢ ቦታ እንዲውል እንደሚጥሩ፣ ፕሬዚዳንቱ የሰጧቸውን ኃላፊነት በአግባቡ በስራ ላይ እንደሚያውሉ ቃል ገብተዋል። የሱዳን ጦር ኃይል ከከሸፈ የመፈንቅለ መንግስት ሙከራ ጋር በተያያዘ የጦር ሰራዊትን ዋና አዛዥ እና ሌሎች በርካታ ከፍተኛ መኮንኖችን አስሯል። የጦር ኃይሉ ትላንትና ረቡዕ ባወጣው መግለጫ የጦር ኃይሎች ጠቅላይ ኤታ ማዦር ሹሙን ጄኔራል ሀሺም አብደል ሙታሊ በባካርና ቢያንስ አስራ ሁለት ከፍተኛ መኮንኖችን አስረናል ብሏል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ፕሮግራማችንን ነው። በሐዋሳ ከተማና በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህዲን የስራ ኃላፊዎችን ማገዱን አስታወቀ። ከስልጣን የማንሳት እገዳ የተጣለባቸው የሐዋሳ ከተማ አስተዳደር የሲዳማና ና የሀዲያ ዞን መስተዳደር የፊት አመራሮች መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱን ከስልጣን አግጃለሁ ያላቸውን ባለስልጣናት ሆነ መጠናቸውንም ማንነታቸውን በስም ከመግለጽ ተቆጥቧል። በሌላ በኩል በድርጅቱ ከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ መምከር ጀምሯል። ዮናታን ዘብዲዮስ ከሐዋሳ ዝርዝር ዘገባውን አድርሶናል። ድርጅቱ ዛሬ ባወጣ መግለጫ እንዳስታውቀው የታገዱ የስራ ኃላፊዎችን በስማቸው ባይዘረዝርም የሐዋሳ ከተማ አስተዳደር የስዳማ ዞንና የሀዲያ ዞን ሹመኞች ከመንግስትና ከድርጅት ኃላፊነት የታገዱ ሲሆን የወላይታና የከፋ አምራሮችን ማስጠንቀቂያ ተሰጧቸዋል። ድርጅቱ ይህን ውሳኔ ያስተላለፈው ሰሞኑን በክልሉ ተፈጥሮ የነበረውን ፀጥታ ችግር ተከትሎ ባካሄደው አስቸኳይ አጣሪ ኮሚቴ ጉባኤ ሲሆን የስራ ኃላፊዎቹ የታገዱበትና ማስጠንቀቂያ የተሰጣቸው በክልሉ ተፈጥሮ በነበረው የፀጥታ ችግር ውስጥ እጃቸው አለ በማለት መሆኑን ገልጿል። ከመንግስትና ከድርጅት ኃላፊነት የታገዱ ኃላፊዎች በስማቸው ያልገለጠው መግለጫ የተኳቸውንም ግለሰቦች አይዘረዝንም። ድርጅቱ በክልል የተነሱ በክልል የመደራጀት ጥያቄዎችን በተጠናና በህግ አግባብ ለመመለስ ከስምምነት የደረሰ ቢሆንም ድርጅቱ ከመንግስቱና ከመንግስት ውሳኔ በተቃራኒ የተፈጸሙ የህገ መንግስታዊ ድርጊት ተከትሎ በሲዳማ ዞን በሰው ህይወት በአካልና በንብረት እንዲሁም በስነ ልቦና ላይ አሳዛኝና ሰብአዊ ድርጊት ተፈጽሟል ብሏል። በመሆኑም ድርጅቱ ድርጊቱን እንደሚያወግዝም ገልጿል። የጥቃቱ ሰለባ የሆኑትንም መልሶ የማቋቋም ስራ በአስቸኳይ እንደሚሰራ አቋም መያዙን አትቷል። መግለጫው በጥፋቱ የተሳተፉ የአስተባበሩና የመሩ አካላትን ከክልሉ ህዝብ ጋር ተባብሮ በመለየት በህግ ተጠያቂ ለማድረግ የተጀመረው ተግባራት ተጠናክሮ እንዲቀጥልና ከፍጻሜ እንዲደርስ በጥብቅ እንደሚሰራ ማረጋግጧል። በሌሎችም የክልሉ አካባቢዎች እየተስተዋለ ያለው ስርዓት አልበኝነት በክልሉ ያለመረጋጋት እንዲፈጠር ምክንያት በመሆኑ በአስቸኳይ እንዲቆምና የህግ የበላይነት ለማረጋገጥ አቋም መያዙንም አስታውቋል። ስርዓት አልበኝነት በህዝብ ጥያቄ ሽፋን ህገ መንግስታዊ ስርዓት ለመናድ የሚደረግ ጥረት የክልሉን ህዝብ ደህንነት ስጋት ውስጥ ያስገባ በመሆኑ በፌደራል ወታደራዊ እዝ ስር እንዲተዳደር መወሰኑም ይታወሳል። በክልሉ የሚከሰቱ የጸጥታ ችግር በዋናነት ከድርጅቱ አመራርና ስርዓት ጋር የተያያዘ መሆኑን ድርጅቱ መገምገሙን የሚገልጸው መግለጫ ሰሞኑን በክልሉ በተፈጠረውም ችግር የሹመኞች ሚና የጎላ መሆኑን አትቷል። ከመንግስትና ከድርጅት ስልጣን ከታገሪት በተጨማሪ የህዝቡ ደህንነት አደጋ ላይ እንዲወር የተደረገውን እንቅስቃሴ በመገምገም በተመሳሳይ ከኃላፊነታቸው አግዷቸዋል። በወላይታ ዞንም ከመሪህ ውጭ የተደረጉ የተባሉ እንቅስቃሴዎችም በአስቸኳይ እንዲቆሙ አሳስቦ በከፋ ዞንም ተካሄደ ያላቸውን ድርጊቶች የህግ ተጠያቂነት የሚያስከትሉ መሆናቸውም ገልጿል። በቀጣይም የድርጅቱ ማዕከላዊ ኮሚቴ የህዝብ ጥያቄ ህግና ስርዓት ብቻ ተከትሎ መነሳትና መስተናገድ እንዳለበት ጠቅሶ የክልሉ ህዝብ ከዚህ ውጭ የሚደረጉ እንቅስቃሴዎችን እንዲከላከልና እንዲያጋልጥ ጥሪውን አስተላልፏል። በተመሳሳይ ዜና ድርጅቱ ዛሬ ክልል አቀፍ ጉባኤውን በሀዋሳ ከተማ ማካሄድ መጀመሩን የኢትዮጵያ ዜና አገልግሎት ዘግቧል። የጉባኤው ዓላማም በአገራዊና ክልላዊ የፖለቲካና ጸጥታ ጉዳዮች እንዲሁም ክልሉን የመራ የሚገኘውን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ድርጅት አቋም ዙሪያ መወያየት እንደሆነ የድርጅቱ ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ ሞፍሪያት ካሚል አብራርቷል። የመድረኩን ዓላማ በተመለከተ ሁለት ዋና ዋና የሚባሉ አላማዎች ያሉት መድረክ ነው። በመሰረታዊነት የመጀመሪያው ሀገራዊና ክልላዊ ፖለቲካዊና የጸጥታ ጉዳዮችን በተመለከተ ውይይት ማካሄድ ይሆናል። በጉዳዩ ላይ ግልጽነት ፈጥሮ ወቅቱ የሚጠይቀውን አመራር ለማረጋገጥ የሚያስችል ክላሪቲ መፍጠር ነው የመድረኩ ዋና አላማ። ሁለተኛውን ዓላማ ሲያብራሩ ሊቀመንበሯ በድርጅቱ ጠንካራና ደካማ ጎን እንዲሁም በቀጣይነት ዙሪያ በመነጋገር የሕዝቡን የልብ ትርታ በሚገባ የሚያዳምጥ ከጉዳትና ከጥቅም አንጻር መርምሮ የሚሰራ መሪ ድርጅት መገንባት እንደሚገባ ተናግሯል። የህዝቡን የለውጥ ፍላጎትና ስጋት በደንብ አገናዝበው የሚመራ ተራማጅ አመራርና የአመራር ስርዓት መፍጠርም እንደሚገባ ገልጸዋል። ፍጹም የሆነ ህዝበኝነት ሳይሆን ህዝባዊነትን ማጠናከር በሚያስፈልግ ወቅት ላይ እንደሚገኙ ጠቅሰው የህዝቡ ችግር የሚፈታው ጠንካራ ድርጅት በመገንባት እንደሆነም ተናግሯል። ባለፉት አመታት በየዕለቱ እያስተናገድ ናቸው የቆየናቸው የተስፋ መስኮቶችም የተስፋውን መስኮት ተከትለው ደግሞ የመጡ ተግዳሮቶችን እያስተናገድን ነው የቆየ ነው። ይሄ አሁን ምን ማለት ነው? መውጫ መንገድ ውስጥ ምንድን ነው የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን ትላልቅ በሮች ለማድረግ የሚያስችል እድል መፍጠር አይቻልም ማለት ነው። ከዚህ ውጭ ሁኔታው የሚወሰነው እኛ ልንሰጥ በምንችለው አመራር ልክ ነው። ዛሬ በጠበቀ ፍተሻ ተጀምረው የኢህአዴግን ጉባኤ ከአራት እስከ ስድስት ቀን ይቆያል ተብሎ የሚጠበቅ ሲሆን የውጭ ሚዲያ ጋዜጠኞች ጉባኤውን እንዳይዘግቡ ተከልክለው ከበር ተመልሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አድማጮች እየተከታተላችሁ ያላችሁት ጋቢና ቢዬው ነው። ምርጫችሁ ስላደረጋችሁ እናመሰግናለን። አብረናችሁ ያለነው የደን ገረመውና ጽዮን ግርማነን የአዲስ አበባ ከተማ አስተዳደር በአንድ መቶ አስራ ስድስት ወረዳዎች ወጣቶችን በማሳተፍ ዛፍ ለመትከል የሚሆኑ ሁለት ነጥብ ስምንት ሚሊዮን ጉድጓጆችን ማዘጋጀቱን አስታውቋል። የከተማው አስተዳደር ከንቲባ ጽሕፈት ቤት ፕሬስ ሴክሬተሪ ወይዘሪት ፌቨን ተሾመ ለአሜሪካ ድምጽ እንደተናገሩት ለፕሮግራሙ ከአራት መቶ በላይ የመትከያ ቦታዎች ተዘጋጅተዋል። እስካሁንም መቶ ሺ ያህል ወጣቶች የበጎ ፍቃድ አገልግሎች ሰጪዎች ተገኝተዋል ሲሆን ግርማ ዝርዝሯ አላት። አረንጓዴ አሻራ ከተሰኘው የጠቅላይ ሚኒስትር አብይ አሕመድ ፕሮጀክት አዲስ አበባ ድርሻዋን ለመወጣት ዝግጅቷን አጠናቃለች ይላሉ የአዲስ አበባ ከተማ አስተዳደር ፕሬስ ሴክሬታሪያት ወይዘሪት ፌቨን ተሾመ። በሚታወቀው በጠቅላይ ሚኒስትሩ አነሳሽነት በሀገር አቀፍ ደረጃ ሰኞ ሐምሌ ሀያ ሁለት የአረንጓዴ አሻራ ቀን በአንድ ጀምበር ሁለት መቶ ሚሊዮን ችግኝ በሀገር ደረጃ ይተከላል። ስለዚህ የዚህ መርሃ ግብር አካል ደግሞ የሆነው የአዲስ አበባ ከተማ አስተዳደር የራሱን ድርሻ ወስዶ በዕለቱ ሶስት ሚሊዮን ችግኝ በአንድ ቀን የመትከል ቅድመ ዝግጅት ሲደረግ ነበር። ሰሞኑን ዛሬ ሙሉ ለሙሉ በሚባል ደረጃ ዝግጅቶቹ እየተጠናቀቁ ነው ያሉት። የቦታ ልየታን ጨምሮ ጉድጓድ ማዘጋጀት፣ የችግኝ ማጓጓዝ ስራዎች እየተሰሩ ነው። ስለዚህ ሐምሌ ሀያ ሁለት የከተማው ነዋሪ ወጥቶ ለከተማ ያለውን ፍቅር በጎ አመለካከት በተግባር ለማሳየት እንደ አንድ እድልም የሚታይ ነው ያቀንና በስፋት እንዲሳተፍ በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። ችግኞቹን የሚያገኙት ያው መሀል ከተማ ላይ በብዛት ሰፊ ቦታ የሌላቸው እና በስፋት ህብረተሰቡ ወጥቶ የሚተክልባቸው ቦታዎች የሌላቸው ወረዳዎች አሉ። መሀል ከተማ ያሉ ክፍለ ከተሞች ላይ ለምሳሌ ቂርቆስ፣ አራዳ እና አዲስ ከተማ እነዚህ ክፍለ ከተሞች ላይ በየወረዳው ችግኞች የከተማ አስተዳደሩ ከቀዳሚ ጠዋት ጀምሮ ያቀርባል። ነዋሪ እየሄደ ችግኞችን ወስዶ በመኖሪያ ቤቱ ግቢ ውስጥ እና በሀያ ሀምሳ ሬዲየስ ከመኖሪያ ቤታቸው አካባቢ ሊተክሉ ሁሉ ነገር ተመቻችቷል። ከዚህ ውስጥ በአንድ መቶ አስራ ስድስት ወረዳዎች ወደ ሁለት ነጥብ ስምንት ሚሊዮን ጉድጓዶች ተዘጋጅተዋል ተብሏል። እና እነዚህን ጉድጓዶች እንዴት ተዘጋጁ? በየቦታው በአንድ መቶ አስራ ስድስቱም ወረዳዎች የመንግስት ሰራተኞች፣ በጎ ፈቃደኛ ወጣቶች፣ በሴፍቲኔት የተደራጁ የከተማችን ነዋሪዎች እና የተለያዩ አደረጃጀቶችን አለፈው ሰኞ ጀምሮ የጉድጓድ ቁፋሮ ስራ ሲሰራ ነበረ። ስለዚህ በየቦታው በተለይ የተለዩ ቦታዎች አሉ በአብያተ ክርስቲያናት፣ መስጊዶች፣ ትምህርት ቤቶች፣ የደን አካባቢዎች አሉ። በደን የተከለሉ የከተማ ውስጥና እነሱ ጋር ጭምር ቁፋሮና የጉድጓድ ማዘጋጀት ስራ ሲሰራ ነበረ። ስለዚህ በዘመቻ ነው ህብረተሰቡን በማሳተፍ ሲሰራ የነበረው። አሁን ዛሬ በዚህ ሰዓት ላይ ያለኝ መረጃ ሁለት ነጥብ ስምንት ሚሊዮን ጉድጓዶ ወረዲ ዝግጁ ሆኗል በሁሉም ወረዳዎች። የመንግስት ሰራተኞችም የከተማው ነዋሪዎችም ወጣቶች፣ በጎ ፍቃደኛ ወጣቶች እና በተለያዩ አደረጃጀቶች የተደራጁ የከተማው ነዋሪዎች የጉድጓድ የማዘጋጀት ስራ ሲሰራ ነበር። በየመስሪያ ቤቱ ሳምንቱን በሙሉ በየመስሪያ ቤቱ የጉድጓድ ቁፋሮ እየተደረገ ነው። በየአካባቢያቸው ላይ ሰራተኞች እየወጡ ጉድጓድ የማዘጋጀት ስራ በተለያዩ ቦታዎች ላይ እየተሰራ ነው። ራሱ የአካባቢ ጥበቃ ኮሚሽኑ ሰራተኞች ቀጥሮ ጭምር እነዚህ ጉድጓዶች ዝግጅታቸው እንዲጠናቀቅ ሲያደርግ ነበር። እነዚህ ሆኑ አንድ መቶ ሺህ የሚሆኑ ወጣቶች በማስተባበር የሚሳተፋሉ ተብሏል። እነዚህ ወጣቶች ከየት የተገኙ ናቸው? ቀደም ሲል የነበረው የወጣት አደረጃጀት እንዳለ ነው ማለት ነው። በኢህአዴግ የኢህአዴግ ወጣቶች በተለያየ የወጣት አደረጃጀት ነበሩና እሱ አደረጃጀት አለ። ከየት የመጡ ናቸው እነዚህ አንድ? አሁን በተለይ የከተማ አስተዳደሩ እንዳዲስ የበጎ ፈቃድና የወጣቶች ማስተባበሪያ ቢሮን አቋቁሟል። ስለዚህ በፊት ከነበረው አደረጃጀት በተጨማሪ በየወረዳው እና በየክፍለ ከተማው በጎ ፈቃደኛ ወጣቶችን የመመዝገብ ለዚህ በተለይ ለክረምቱ ስራ ጭምር እየተመዘገቡ እየተመለመሉ ታናናሾቻቸውን የሚያስተምሩ ከተማ ጽዳት ላይ የትራፊክ ፍሰቱን ለማስተካከል ጭምር የትራፊክ አገልግሎት የሚሰጡ በጎ ፈቃደኛ ወጣቶች አሉ። ክረምቱን በሙሉ አብረውን የነበሩ እንደገና ደግሞ ለዚህ ፐርፐስ በየወረዳው ተደርገው የወረዳው ለዚህ ፍላጎት ያላቸው ወጣቶች ተመልምለው ተዘጋጅተዋል ሶ ከነበረው አደረጃጀት በተጨማሪ አዲስ በጎ ፍቃድ ማስተባበሪያ ቢሮ በኩል የተመለመሉ ወጣቶች ናቸው ለበጎ ፍቃድ ስራ ከተማቸውን ለማገልገል ሌሎች የቤት እድሳት አረጋውያን ቤቶችን ስናድስ ነበር ክረምቱን ለተማሪዎች የትምህርት ቁሳቁስ ለማቅረብ እየተንቀሳቀስን ነው ደብተር እያሰባሰብን ነው እነዚህ ሁሉ የሚያግዙ ወጣቶች አሉ ስለዚህ ቢሮ ከነበረው አደረጃጀትን በተጨማሪ ለበጎ ፍቃድ የተመዘገቡ ወጣቶቻችንን ነው አሁኑ ለሐምሌ ሀያ ሁለት ለአረንጓዴ አሻራ ቀን አዘጋጅተን ያለ ነው። ወይዘሪት ፌበና እያይዘው የከተማ ወጣቶች ከዚህ ፕሮጀክት ተጠቃሚ እንዲሆኑና ና የገበያ ትስስር እንዲፈጠር የችግኝ ግዢው በአነስተኛ ደረጃ ከተደራጁ ወጣቶች እየተፈጸመ መሆኑን ተናግረዋል። በዘመቻ የተተከሉት ችግኞች ውጤታማ እንዲሆኑ ምን ይደረጋል? እንደ አሁኑ በስፋት ትኩረት ተሰጥቶት ባይሆንም ከዚህ በፊትም ይተከላል፣ ግን ብዙ ስኬታማ አይደለም። ያው ሰው ተክሎ ይሄዳል፣ ከዛ በላይ የመንከባከብ ነገሮች አይኖሩም። ለዚህ አሁን እኛ እንደ መፍትሄ ያስቀመጥነው ለተቋማት የተለያዩ ማህበራት፣ ድርጅቶች፣ መንግስታዊ የሆኑና ያልሆኑ ድርጅቶች ኃላፊነት እንዲወስዱና ከከተማ አስተዳደሩ ጋር የቃል ኪዳን ሰነድ ሊፈራረሙ አሁን እያዘጋጀና ያለ ነው። ድርጅቶች፣ ተቋማት፣ በዚህ ላይ የሚሳተፉ ተቋማት ሁሉ የቃል ኪዳን ሰነድ ተፈራርመው በኃላፊነት ቦታዎችን ይዘው ከመትከል ባለፈ የመንከባከብ ኃላፊነት ይሰጣቸዋል። በጣም አመሰግናለሁ። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ፕሬስ ሴክረታሪያት ወይዘሪት ፌበን። እኔም በጣም አመሰግናለሁ ወይዘሪት ፌበን ተሾመን ለሰጡን ማብራሪያ እናመሰግናለን። ተከታዩ ዘገባችን ከወጣትነትና ቴክኖሎጂ ጋር የተያያዘ ነው። ቴክኖሎጂን መሰረት አድርገው ሀገር በቀል መፍትሄዎችን ከሚያቀርቡ ወጣቶች መካከል ፊት ለፊት የምትቀመጥ ናት። ቤተልሄም ደሴ ትባላለች። ቤተልሄም ስለ እሷ ትውልድ ማህበረሰብን ስለ መርዳትና ስለ ቀጣይ ፕሮጀክቷ ከአዲስ አበባው ዘጋቢያችን ግርማቸው ከበደ ጋር አጭር ቆይታ አድርጋለች። ስሜ ቤተልሄም ደሴ ይባላል። ሀያ አመቴ ነው አይኮግ ላብስ ውስጥ የሚሰሩ አይኮግ ኒዋን ክንኮድ እና ሶልቭት የሚባሉ ፕሮጀክቶች ተባባሪ መስራች እና የአይኮግ ኒዋን ክንኮድ ደግሞ ፕሮጀክት ማናጀር ነው ገና ሀያ አመቷ ቢሆንም ለብቻዋ የአራት ፈጠራዎች ከሌሎች ጋር ደግሞ የሶስት ፈጠራዎች የአእምራዊ ንብረት ባለቤት ናት ማህበረሰባዊ ችግር ፈቼ የሆኑ ሀገር በቀል ቴክኖሎጂን መሰረት ያደረጉ መፍትሄዎችን በማቅረብ ትታወቃለች ይሄ ትውልድ ጠንካራ ነው የምትለው ቤተልሔም ራሱን መቻል አለበትም ብላም ታምናለች። እኔ የማየው ይሄንን ትውልድ የበለጠ ያውቃሉ፣ የበለጠ አማራጮች አለው ይሄ ትውልድ። ስለዚህ ያንን አማራጮች በማወቁ ደግሞ የራሱን ውሳኔ ለመወሰን ደግሞ አብዛኛውን ጊዜ አሁን ድሮና አሁን ብናይ ስራዎችን አኝቶ ኦንላይን የመስራት የራስን የሆነ ብር የማመንጨት አቅም በጣም ትንሽ ነበር፣ በተለይ ደግሞ በሴቶች ላይ ብናይ። ስለዚህ እነዛ እነዛ አቅሞች አሁን ስላሉ ይሄኛው ትውልድ የራሱን የፈለገውን ውሳኔ ማድረግ ስለሚችል በዛም ምክንያት ደግሞ ራሱን የበለጠ መግለጽ ችሏል። ለዚህ ከዚህ ከዚህ ትውልድ በፊት ያሉ ሰዎች ግን ያንን መረዳት ከባድ ስለሆነባቸው ብዙ ጊዜ አይሰሩም ሰነፎች ናቸው የተባሉ እንጣጣላለን እና ነገር ግን ይሄ ትውልድ በጣም ጠንካራ ጎበዝ ና። ለወደፊቱ ብዙ ኃላፊነቶች አሉበት። ጠንክሮ መስራት፣ በተለይ ደግሞ ለማህበረሰቡ መልሶ መስጠት በስቡና ሁልጊዜ ደግሞ ፋይናንሽል ስታቢሊቲ አንድ ትልቅ ነገር ነው ብዬ አስባለሁ። ስለዚህ እንደ ትውልድ ራስን መቻል በፋይናንስ ሊሆን ይችላል። የራስን አስተሳሰብ፣ የራስን አመለካከት ተመልሶ ወደ ሀገራችን ማምጣት ላይ እንዲሰራ አበረታታለሁ። ራሷን ከፍተኛ የመማርና ሌሎችን የመርዳት ፍላጎት ያላት በማለት የምትገልጸው ቤተልሄም ለማህበረሰብ ራስን አሳልፈው መስጠትና ሌሎችን ማስተማር እጅግ አስፈላጊ ነው ትላለች። ሌሎች መርዳት ደግሞ ስል ሁልጊዜ እኔ ትኩረት ማድረገው ትምህርት ላይ ነው። ምክንያቱም አሁን እኔ ላለሁበት ደረጃ ያገዘኝ ትምህርት ነው። የግድ ትምህርት ቤት ውስጥ እጄ በመማር አይደለም። ነገር ግን በጣም መሰረታዊ የሆነ እውቀቴን አዳበርኩኝ። ከዛ በኋላ የምፈልገውን ነገር አወቅኩ። እዛ ላይ የምፈልገውን ነገር ላይ ደግሞ የበለጠ ተማርኩኝ። ከተማርኩ በኋላ ደግሞ ሌሎች ሰዎችን አስተማርኩኝ። እነዛ ያስተማርኳቸው ሰዎች ደግሞ አብረውኝ ከኔ ጋር ያድጋሉ ማለት ነው። ሆኖም ከውጭ የሚመጡ የቴክኖሎጂ መፍትሄዎችንም ቢሆን እንደወረዱ በመቀበል አታምንም። ማህበረሰባዊ ችግሮቻችን ቴክኖሎጂን መሰረት ያደረጉ ሀገር በቀል መፍትሄዎች እንደሚያስፈልጓቸው ትናገራለች። ኢትዮጵያ ከሌሎች ሀገሮች በጣም የተለየች ናት። አንደኛ ኮለናይዝ አለመደረጋችን አስተሳሰባችን፣ ሁሉ ነገር የምንሰራው ነገር ላይ ኢንፍሉወንስ ያደርጋል። አሁን ፕሮፌሽናሊዝም የምንለው ነገር እንዴት ነው ድፋይን የምናደርገው በኢትዮጵያ ስታንዳርድ የተለይ፣ በጣም ብዙ ነገሮች የኢትዮጵያ የራሱ የሆነ ስታንዳርድ አለው። ለዛ ነው ለምንድን ነው እኔ ዲሞክራታይዝ ማድረግ ነው ቴክኖሎጂ ነው የሚባለው። ምክንያቱም ብዙ ጊዜ ሰው ከውጭ ሀገር መጥቶ ኢትዮጵያ ላይ ይሄ ይሰራ ቢል አይሰራም። ምክንያቱም ህዝቡ ራሱ የተለየ ነው። የህዝቡ ጸባይ እንኳን አይደለም በሀገሪቷ ደረጃ ከቦታ ቦታ ይለያያል። ስለዚህ ለዛ ነው በሰው እዚሁ ሀገር ባለ ሰው ነው የሚሰራው፣ የዚ ሀገር ችግር ነው በዚ እኛ ራሳችን እያሰለጠንን እኛ ራሳችን እየተማማርን ነው የምናመጣው። ባለፉት ጊዜያት አርቲፊሻል ኢንቴሊጀንስ ላይ ከሚሰራው የአዲስ አበባው አይኮግ ላብስ ጋር በመሆን ሴቶችና ወጣቶችን ቴክኖሎጂን መሰረት ያደረጉ ሀገር በቀል መፍትሄዎችን እንዲያፈልቁ የሚያግዙ ፕሮጀክቶችን ቀርጻ ሰርታለች። በቤተልሔም አስተባባሪነት ታዳጊዎች ችግር ፈቺ የሆኑ ተንቀሳቃሽ ስልክ መተግበሪያዎችን ሰርተዋል፣ ሶፍትዌሮችን አበልጽገዋል፣ ያለአሽከርካሪ ራሳቸውን የሚያሽከረክሩ የእርሻ ትራክተሮችን ፈጥረዋል። አሁን ደግሞ በእነዚህ ፕሮጀክቶች ላይ የሚሳተፉ ወጣቶች የስራ መነሻ ገንዘብ የሚያገኙበት አዲስ ፕሮጀክት ጀምራለች። አሁን አዲስ የምንጀምረው ወይም ልንጀምረው ያስብነው ስራ በተለያዩ ፕሮጀክቶች ላይ ማለትም አይኮግ የሚሰራቸው የተለያዩ የማህበረሰብ ላይ ትኩረት ያደረጉ ፕሮጀክቶች አሉን። እነሱም አሁን ለምሳሌ አይኮግ ሜከርስ የሚባላለን አይኮግ ኤኒዋን ካን ኮድ ህጻናትን ኮዲንግ የሚያስተምር ና ሶልቪድ ደግሞ አስራ አምስት ከተሞች ላይ የሚሰራ ውድድር አለን ማለት ነው። ስለዚህ ከነዚህና ከሌሎች ቦታዎች ላይ የምናገኛቸውን የተለያዩ ታለንቶች ወይም ተስጦ ያላቸውን ሰዎች ሀሳባቸውን ወደ ብዝነስ የሚቀይሩበትን መንገድ በዋነኝነት ደግሞ ቴክኖሎጂ ነክ የሆኑት ላይ መሰረት በማድረግ ለነሱ ስልጠናና እንዲሁም ደግሞ መነሻ ገንዘብ ነው የምንሰጣቸው ወይም ሲድ ፈንዲንግ የምንለውን ማለት ነው። ይህንን የአክስለሬተር ፕሮግራም ደግሞ ከኩዱ ቬንቸርስ ከሚባል የቬንቸር ካፒታል ፈርም ጋር ሆነን አንድ ላይ በዚህ ሴፕቴምበር መጀመሪያ ላይ የምንጀምረው ይሆናል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን እናመሰግናለን። እንግዲህ የአድማጮች ቤተልሔም ደሴ በጣም ትታወቃለች። በዘጠኝ ዓመቷ ኮዲንግ የጀመረች ታዳጊ የነበረች ወጣት ናት። አሁን ሀያ አመቷ ደርሷል። በጣም ብዙ በርካታ ስኬቶችን አስመዝግባለች። እናመሰግናለን የጋቢና እንግዳችን ስለሆነች። ተከታዩ ቅንብር እንግዲህ ወደ ሳይንስና ቴክኖሎጂ ላይ የሚያተኩረው የነገው አለም ነው። በየቀኑ በበይነ ላይ የምንለዋወጣቸው ጽሁፎች፣ የማይንቀሳቀሱና የሚንቀሳቀሱ ምስሎች የሚስተናገዱባቸው አውታሮች የራሳቸው ግዙፍ ቋቶች አሏቸው። የሰው ልጆች የእለት የበይነ መረብ ላይ እንቅስቃሴ በጨመረ ቁጥር እነዚህ ቋቶች መሸከም የሚችሉት አቅም እየተፈታተነ ነው። ይህ የሚያሳስባቸው አካላት መፍትሄ ይሆናል ተብሎ ተስፋ የተጣለበት ግኝት ከሰሞኑ ይፋ ተደርጓል። ሀብታሙ ስዩም ይዞታል። በቀጣይ ዓመታት ውስጥ ለትላልቅ ተቋማት ፈተና ይሆንባቸዋል ተብሎ የሚያሰጋው በየዕለቱ እየጨመረ የመጣውን የኮምፒውተር ላይ መረጃ የሚያስቀምጡበት ቋት እጥረት ነው። በነገራችን ላይ በየቀኑ የምንጠቀማቸው ምስሎችና ጽሑፎችን ጨምሮ በርካታ መረጃዎች የሚቀመጡባቸው ትልልቅ ቋቶች በአሁኑ ሰዓት በዜታ ባይት የሚቆጠር መረጃ ይዘዋል። አንድ ዜታባይት አንድ ቢሊዮን ቴራባይት ነው። አንድ ቴራባይት ደግሞ በየዕለቱ ከምንጠቀመው ኮምፒውተር ወይንም ላፕቶፕ ጋር የምናያይዘው ተገንጣይ ቋት ወይንም ሃርድ ድራይቭ መጠን ጋር የሚስተካከል ነው። በየዓመቱ የሚያድገውን የመረጃ ፍሰት በተሻለ ሁኔታ ያጠራቅማል የተባለ ግኝት ግን ከሰሞኑ ይፋ ተደርገዋል። ግኝቱ ሰውነታችን በተፈጥሮ የተቸረውን ህብለ በራሄ ወይንም ዲኤንኤ የኮረጀ ነው። የሰውነታችን ህብለ በረሃ አሰራር ተደራራቢና እጅግ ብዙ ሞለኪላር መረጃዎችን እንዲያከማሽ ተደርጎ የተፈጠረ ነው። በዚህ ምክንያት ትንሿ የህብለ በራሄ ቅንጣጢት በዚህ ዘመን በሥራ ላይ ከዋሉ የመረጃ መከዘኛ መሣሪያዎች አንድ ቢሊዮን እጥፍ መረጃዎችን መያዝ ይቻላታል። ተመራማሪዎች እንደሚሉት ይህን ዘዴ የሚሠራው መሣሪያ በዲጂታል መንገድ የተቀመጠን መረጃ ወደ ህብለ በራሄ ወይም ዴን ቅርጽና ሥርዓት በመመለስ ከዚያ ደግሞ መልሰው በዲጂታል ዘዴ በመቀየር ነው ሥራውን የሚያከናውነው። ይህ ግኝት በዓለም ላይ የተንሰራፉና እጅግ ግዙፍ ቋቶች ያስፈልጓቸው የነበሩ መረጃዎችን ከመጠነኛ ሳጥን በማይበልጥ መሣሪያ ውስጥ ለመጠቅለል እንደሚያግዝ ተስፋ ተጥሎበታል። ይህን ግኝት የበለጠ እውን ለማድረግ የማይክሮሶፍት ድርጅትና የዋሽንግተን ዩኒቨርሲቲ ተመራማሪዎች ጥረት እያደረጉ ነው። የሰማችሁትን የነገው ዓለም አፍታ የወሰድ ነው ብራንሊ የማይክሮሶፍትና የዓለም ኢኮኖሚ ፎረም የድረ ገጽ መረጃዎችን ጠቅሰው ካዘጋጁት ማስገንዘቢያ ነው። ተከታዩ ቅንብራችን ደግሞ የእናንተ የአድማጮች አስተያየት ወደ እናንተ አድማጮች ነው። ክረምቱን ምን በመስራት ለማሳለፍ አስባችኋል? ዛባ ይባላለሁ። ጠ ከሰሜን ጎንደር ነው። የአሁን ባህር ዳር ዩኒቨርሲቲ የዲኤስሲ ድ ተመርጃለሁ። ያው በክረምት ለመስራት የሚፈልገው ምንድን ነው። በአካባቢያችን ብዙ መማር ይፈልጋሉ። በክረምቱ ግን እነሱን ከዘጠኝ እስከ አስር ዘጠኝ ያስላሉትን ፕሮግራም ይዘን ነው። ከሰኞ ካር ሙሉ ነው የሚያስተምር። በቢያንስ በቀን ሁለት ሰዓት ያህል እናስተምራለን። በላ ደግሞ ዘንዛ ዘለውንም ሁለተኛ ችግኞችን በመከል አካባቢያችን አረንጓዴ እንዲሆን ያን ነገር አስተዋጽኦ ለማድረግ ይቀጥላለ። ሰባለም አለኝ ይባላለሁ። ክረምቱን ቤተሰቦች ጋ ነው እነሱን በስራ እየረጣ ማሳለፍ የፈለኩት። ቤተሰቦቼ ገበሬ ናቸው። እነሱም በአረም በምንም እየረዳን ቆየት ነው አማራሰል ስንፈልገው ሰለሞን ቀን ነው እባላለሁ። ክረምቱን ያው እንግዲህ ተመራቂ ነኝ። በዚህ አመት ተመራቂ ስለሆንኩ ስራ በመፈለግ ለማሳለፍ እሞክራለሁ ብዬ አስባለሁ። ያው የአባቴ ትንሽ ስውቃለች። ከእሱ ጋር ብሬ የሰራውን ለማሳለፍ እሞክራለሁ። እንዲሁም ጎን ለጎን ደግሞ በጎ ፈቃድ አገልግሎት ለመስጠት እሞክራለሁ። አስራ አንድ አስራ ሁለተኛ ክፍል ያሉ ተማሪዎችን ለማስተማር እሞክራለሁ ብዬ አስባለሁ። እኛ የተማርንበት ሙያ እምብዛም ስራ አይወጣበትም። ያው ለመደራጀትም እያሰብን ነው። አንድ አምስት ሆነን በተማርንበት ሙያ የተለያዩ ስራዎችን ለመስራት እሞክራለን። ለምሳሌ የተለያዩ ማስፋፊያ ግንባታዎችን ለመስራት እንሞከራለን። ሜሊያ ኢዮብ ይባላለው። ክረምትንማ የሰራሁበት ነው። በተማርኩበት ሙያ ማለት ነው። እንደን አሁን የግራፊክስ የሰራሁ ነው። አገልግሎት እዛ ነው የተመደኩት። ምጽዋ አገልግሎት እሄዳለሁ። እዛ ጁኒየር ቤት ምርቶች ሀይ ስኩል ስንሄድን እና እናስዘምራለን ከኢትዮጵያና ኤርትራ የሚገኙ ወጣቶችን ነበር የሰማ ነው። አብዛኞቹ በበጎ ፈቃድ ላይ አገልግሎት በመስጠት ለመሳተፍ ፍላጎት እንዳላቸው ነበር የገለጹልን። በጣም እናመሰግናለን። እንግዲህ አድማጮች፣ አሁን ደግሞ የሙዚቃ ሰዓት ነው። ብስራት ሱራፌል ኢትዮጵያዊ ነኝ የሚለውን ዜማውን ለጋቢና አድማጮች መርጧል። ሰላም ለእናንተ ይሁን ውድ ወዳጆቼ፣ ብስራት ሱራፌል ነኝ ጋቢና ቪኦኤ ላይ davazlıca gelen ityo jawine ስርዓት ሱራፌልን እንግዲህ በጣም ነው የምናመሰግነው፣ ለአድማጮቻችን ሙዚቃ ስለጋበዘ። ኤደን አንቺ ነበር ያገኘሹ አንችንም እናመሰግናለን። እነዚህን ሙዚቃዎች ለአድማጮቻችን እንዲመርጡ እየጋበሽ ነው። የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ ገጻችን እንዲሁም አት አትቪዮ አምሃሪክ በትዊተር እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱም። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና ኤደን ገረማው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቢያሮ ነው። ጉዟቸው የሰመረ ይሆን እያልን በጀመር ነው ሙዚቃ እንሰናበታለን። o rádio a VHS